ሁለት ሴት እጩዎችን ጨምሮ 18 ተወዳዳሪዎች የተሰለፉበት የሶማሊያ ፕሬዚዳንታዊ ምርጫ በቀጣዩ ታሳስ ወር ሊካሄድ እንደሚችል የሶማሊያን ጉዳይ የሚከታተለው የተባበሩት መንግስታት ተልዕኮ ጠቁሟል። ቁርጥ ያለ ቀን ግን ገና አልተወሰነለትም። ምክንያቱ ደግሞ እየተካሄደ ባለው የአገሪቱ የተወካዮች ምክር ቤት ምርጫ እስካሁን የተመረጡት አባላት ሁለት ሶስተኛውን እንኳ መድረስ አለመቻላቸው ነው። እስካሁን ባለው መረጃ 275 መቀመጫዎች ላሉት የተወካዮች ምክር ቤት የተመረጡት 164ቱ ብቻ ናቸው። የምክር ቤቱ አባላት መሟላት ግድ የሚለው የሀገሪቱን ፕሬዚደንት የሚሰይሙት እነርሱ በመሆናቸው ነው። ሶማሊያ በሌላው ሀገር የተለመደውን የአንድ ሰው አንድ ድምፅ የምርጫ አሰራር አትከተልም። በሀገሪቱ ባለው አስተማማኝ ያልሆነ የጸጥታና ደህንነት ችግር ምክንያት ለጊዜው በመፍትሄነት የተወሰደው ቀጥተኛ ያልሆነ የምርጫ አካሄድ ነው። በዚሁ የእጅ አዞር ምርጫ በጎሳ መሪዎች የሚመረጥ ወደ 14ሺ ገደማ የሚሆኑ ሶማሊያውያን የተወካዮች ምክር ቤት አባላትን ይመርጣሉ። ከእርስ በርስ ጦርነት እያገገመች ያለችው ሱማሊያ እንዲህ አይነቱን ምርጫ እንኳ በታቀደለት ጊዜ ማካሄድ አዳጋች ሆኖባታል። አራቴ ወደ ሌላ ጊዜ የተላለፈው ምርጫ እንደተባለው በታህሳስ ወር ለመካሄዱ ማንም እርግጠኛ አይደለም። በሶማሊያ የተባበሩት መንግስታት ዋና ጸሐፊ ልዩ ልዑክ ማይክል ኬቲንግ ለዶችቨል እንደተናገሩት ከሆነ ቀኑም የሚወሰነው በተወካዮችና በህግ መወሰኛ ምክር ቤቶች አባላት ምርጫ ፍጥነት ነው። ነገሮች በፍጥነት የሚሄዱ ከሆነ ምናልባትም እስከ ነገ ሁለት ሦስተኛው የተወካዮች ምክር ቤት አባላት ይመረጣሉ። ያኔ የምክር ቤት አባላቱ ወደ ሞቅዲሹ በመምጣት በተወካዮች ምክር ቤት መመዝገብና የምስክር ወረቀታቸውን መውሰድ ይጀምራሉ። ይህ ከተከናወነና ሁለት ሶስተኛ አባላት ከተመዘገቡ በኋላ ምክር ቤቱ የጊዜ ሰሌዳውን ያሳውቃል። መቼ እንደሚሆን መገመት ብቻ ነው የሚቻለው። መቶ በመቶ የተረጋገጠ ባይሆንም በእኔ ግምት ከጥር ስድስት እስከ 11 ባለው የጊዜ ማዕቀፍ ውስጥ ነው የሚሆነው። እንደ ልዩ ልኡኩ አባባል ከመዘጌቱ ይልቅ የበልጥ ትኩረት ሊሰጠው የሚገባው ነገር የምርጫው ሂደት በራሱ መካሄዱ ነው። ብዙዎች ሂደቱ ጭራሹኑ እንደማይካሄድ ያምኑ እንደነበር ኬቲንግ ይጠቅሳሉ። ምርጫ ብሎ ከመጥራት ይልቅ የምርጫ ገጽታ ያለው የፖለቲካ ሂደት እንደሆነም ያስረዳሉ። ከምርጫው ጋር ተያይዘው የሚነሱ ድምፅን በገንዘብ መግዛትና ማስፈራራት የመሳሰሉ ድርጊቶች እንደነበሩ ልዩ ልዑኩ ይቀበላሉ። ውንጀላዎች መቅረባቸውን ተከትሎ በሚመለከተው አካል በተደረገ ማጣራት ቁጥራቸው አነስተኛ ሆነው መገኘቱን ይገልጻሉ። እነዚህ ብርቱ ጉዳዮች ናቸው። ከምርም መወሰድ ይገባቸዋል። መፍትሄ ካልተሰጣቸው የምርጫው ሂደት ተቀባይነት ላይ ተጽዕኖ ሊያሳድር ይችላል። እነዚህን ክሶችና ውንጀላዎችን እንዲያጣራ የተቋቋመው አካል የቀረቡለትን 1600 ቅሬታዎች መርምሮ 49 ወይም 50 የሚሆኑትን ብቻ እንደሚከታተል አሳውቋል። ብዙዎቹ ቅሬታዎች ከምርጫው ሂደት ጋር የሚገናኙ ሳይሆኑ በጎሳ ንዑስ ጎሳና ንዑስ ንዑስ ጎሳዎች መካከል ያሉ አለመግባባቶች ናቸው። የዓለም አቀፍ ጉዳዮች ጥናት ተቋም በሆነው ቻታም ሃውስ የአፍሪካ ቀንድ ረዳት ተመራማሪ አህመድ ሱሌማን ምርጫው በወሳኝ ደረጃ ላይ በሚገኝበት በአሁን ወቅት ጭምር ችግሮች እየታዩ ቢሆንም ካለፈው ምርጫ የተሻለ እንደሆነ ያስረዳሉ። የተወሰኑ ውንጀላዎች ነበሩ። ማስፈራራትና ድምፅ መግዛት የመሳሰሉ ማረጋገጫ የቀረበባቸውና ለምርጫው መዘግየትም ምክንያት የሆኑ አሉ። በሂደቱ ሙሉእነትና ተአማኒነት ላይ የሚነሱ አሳሳቢ ጥያቄዎች አሉ። በዚህ ምርጫ እንደሚኖር ከሚጠበቀው ውስጥ በገንዘብ ለመምረጥ መሞከር ነው። ይህ ባለፈው ምርጫም የነበረ ነው። በዚህ ምርጫ ያለው ልዩነት ግን ሂደቱ በራሱ ብዙ ተወካዮችን ያመጣ መሆኑ ነው። ይህ ውንጀላዎቹ የሚያመጡትን ተጽዕኖዎችና ባለፈው ምርጫ በድምፅ ማጭበርበር የተከሰተውን አይነት ትልቅ ተጽዕኖ መቀነስ የሚችል ነው። የአሁኑ ምርጫ ከባለፈው በተሳትፎ በሚሸፍነው ቦታ በቁጥጥርና በተመራጮች ላይ በሚደረገው ጥብቅ ፍተሻ የተሻለ እንደሆነ ተመራማሪው ይገልጻሉ። ይህ ማለት ግን በዓለም አቀፍ ማህበረሰቡ ዘንድ የሚታሰበውን ያህል ደረጃውን የጠበቀ ምርጫ ይኖራል ማለት እንዳልሆነ ያስገነዝባሉ። አሁን በሶማሊያ እየተከናወነ ያለው ምርጫ የሽግግር ሂደት አንድ አካል ነው ባይ ናቸው።